እንው ጤና ይስጥልኝ አድማጮች እንደምንሰነበታችሁ? ማህበራዊ የጤና መድን ስርዓትን በሁሉም የመንግስት መስሪያ ቤቶች ተግባራዊ ለማድረግ አዋጅ እንደወጣና አስፈላጊውን መዋቅር እንደተዘጋጀ የሚታወቅ ነው። ግን ስርዓቱ እስካሁን ስራ ላይ አልዋለም። ምክንያቱ ምን ይሆን? ይህና በአጠቃላይ በሀገሪቱ እየተሰራበት ያለው የጤና መድን አገልግሎት ይዘት የዛሬው ዝግጅታችን ለውይይት የያዘው ርዕስ ነው። በዚሁ ውይይታችን ላይ የኢትዮጵያ ጤና መድን ኤጀንሲ የኮሚኒኬሽን ዳይሬክቶሬት ዳይሬክተርና የህዝብ ግንኙነት ኃላፊ አቶ አሰፋ ይርጋለም የጤና ባለሙያው ዶክተር ይገረሙ አበበና የስኳር ህሙማን ማህበር ፕሮግራም ስራ ኃላፊ ወይዘሮ ምስራቅ ታረቀኝ ተሳታፊዎች ናቸው። እንግዶቻችን በውይይታችን ለመሳተፍ ፈቃደኞች በመሆናችሁ ከልብ እያመሰገንኩ ወደ ውይይቱ ልለፍ። የጤና አገልግሎት ሽፋን መስፋፋት ለሀገሪቱ ፈጣን ማህበራዊና ኢኮኖሚያዊ ልማት ጉልህ ድርሻ የሚያበረክት መሆኑን በመገንዘብ ኢትዮጵያ ካለፉት ሰባት ዓመታት ወዲህ ማህበራዊ የጤና መድን አገልግሎትን ለሁሉም ተደራሽ ለማድረግ አዋጅ አውጥታለች በዚሁ አዋጅ ቁጥር 690 እዝባር 2002 መሰረት በአሁኑ ጊዜ በኢትዮጵያ ሦስት ዓይነት የጤና መድን አገልግሎት ስርዓት አለ ከሦስቱ አንዱ ሁሉንም የመንግስት መስሪያ ቤቶች ሠራተኞችንና የጡረታ ባለመብቶችንም እንዲያቅፍ የተዘጋጀው ማኅበራዊ የጤና መድን ሽፋን ነው ከሁለት ዓመት በፊት በስራ ላይ መዋል የነበረበት ግዴታን መሰረት ያደረገው ይኸው ማህበራዊ የጤና መድና አገልግሎት ግን እስከዛሬ ተግባራዊ አልሆነም ለዚህም በቂ ቅድመ ዝግጅት አለመደረጉ የሰራተኞች ግንዛቤ አናሳ መሆኑ እንዲሁም የመድኃኒት አቅርቦትና ከጤና ተቋማት አካባቢ ያጋጠሙ እንከኖች ምክንያት መሆናቸውን የጤና ጥበቃ ሚኒስትር ፕሮፌሰር ይፍሩ ብርሃን ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ማስታወቃቸው የሚታወስ ነው። አቶ አሰፋ፣ የሰራተኞች ግንዛቤ አናሳ ነው ሲሉ ሚኒስትሩ በትክክል ምን ለማለት ፈልገው ነው? በጣም ጥሩ አመሰግናለሁ። እንግዲህ የማህበራዊ ጤና መድን ስርዓት አዋጅ ወጥቶለት ከዛ በኋላ ደግሞ የማስፈጸሚያ ደንብ ከተዘጋጀለት በኋላ የኢትዮጵያ ጤና መድን ኤጀንሲንም እንደዚሁ ማቋቋም ያስፈልግ ነበር። የኢትዮጵያ ጤና መድን ኤጀንሲ የማቋቋሚ አዋጅ ወጣና ከዛ በኋላም ተቋሙ ተደራጀ። የሚያስፈልጉ ሀያ አራት ቅርንጫፍ ጽህፈት ቤቶች ነበሩት። በዚህ መሰረት ባሉን ሀያ አራት ቅርንጫፍ ጽህፈት ቤቶች እና በኢትዮጵያ ጤና መድን ኤጀንሲ በኩል ስለ ማህበራዊ የጤና መድን ምንነት፣ የፕሮግራሙ ዓላማ፣ እነማንን ተጠቃሚ ያደርጋል፣ ማምን ያዋጣል የሚሉ ዝርዝር ነገሮችን ከህብረተሰቡ ጋር መወያየት ይፈልግ ነበረ። የኢትዮጵያ ጤና መድን ኤጀንሲም ሁሉም ተቋም ላይ ለምሳሌ ቅድም እርሶም በመግቢያው ሲገልጹት እንደነበረው የመንግስት ሰራተኞችን፣ ጡረተኞችን ከዛም ባሻገር የግል ድርጅት ተቀጣሪዎችን፣ በተጨማሪም የመንግስታዊ ያልሆኑ ተቋማት ተቀጣሪዎችን ጭምር የሚያቅፍ ስለነበር ሁሉም ተቋማት ላይ ደርሰን የግንዛቤ ማስጨበጥ ስራውን ለማከናወን የኢትዮጵያ ጤና መድን ኤጀንሲ ሁሉም ላይ ለመገኘት የሚችልበት እንትኑ የለውም አቅሙም ብቃቱም የለውም ማለት ነው። ምክንያቱም ያለን ሀያ አራት ቅርንጫፍ ነው። በአጠቃላይ በሀገር ደረጃ ያለን ሰራተኛም ሰባት መቶ ሀያ አራት ነው። ስለዚህ ምን ነበር እንከተል የነበረው ስትራቴጂ በየተቋማቱ የሚገኙ የሰው ሀብትና የኮሚኒኬሽን ኃላፊዎችን በመጠቀም የአሰልጣኝ ስልጠና እንሰጥና እነዛ ተቋማት ደግሞ በየመስሪያ ቤቶቻቸው ወስደው ሰራተኞቻቸውን እንዲያወያዩ ግንዛቤ እንዲፈጥሩ ከዛ በኋላ መግባባት ላይ ሲደርሱ ደግሞ የመዝገባ ስራ እንዲያከናውኑ ይጠበቅ ነበር። ስለዚህ በየተቋማቱ የተሄደበት ሂደት አንዳንዱ ተቋም በአግባቡ በሚፈለገው ልክ የአሰልጣኞች ስልጠና በወሰዱት ልክ የግንዛቤ መፍጠሩን ስራ ሲሰሩ፣ በአንዳንድ ተቋማት ደግሞ ይህ አልተከናወነም። የጤና መድን ስርዓት የሚባል መቷል። ከደሞዛችሁ ሶስት ፐርሰንት ማዋጣት ይጠበቃል። ስለዚህ እና ተመዝገቡ የሚል ነው የፕሮግራሙ አላማ አልተገለጸላቸውም። ከፕሮግራሙ የሚያገኙ ጥቅም አልተገለጸም። በዚህ ምክንያት ሁሉም ሁሉም ቦታ ላይ እኩል መግባባት ባልተፈጠረበት እና በአግባቡም አልተወያየንም እያለ ህብረተሰቡ ጥያቄ በሚያነሳበት ሁኔታ የማህበራዊ ጤና መድን ስርዓትን ተግባራዊ ማድረግ ተገቢ አልነበረም ማለት ነው። የግንዛቤው እንግዲህ በአግባቡ አልፈጠርንም በተለይ የግል ድርጅት ሰራተኞች ላይ ብዙ አልሄድንበትም ነበረ። እነዚህ እነዚህ ነገሮች ተደማመሩና በአግባቡ ባልተወያየንበት ባልተማመንበት ሁኔታ ማህበራዊ ጤና መድን ስርዓትን ተግባራዊ ማድረግ ተገቢ አይደለም። ከዛ ውጭ ደግሞ በተወያየንባቸውን ቦታዎች ደግሞ ይነሱ የነበሩ ጥያቄዎች ነበሩ። ከጥቅም ማዕቀፍ ጋር ተያይዞ የሚነሱ ለምሳሌ የጤና አገልግሎት የሚሰጡ ተቋማት እዚህ የዘረዘራቸዋቸውን የጤና አገልግሎቶች ለመስጠት ዝግጁ ናቸው ወይ? መድኃኒት በአግባቡ አለ ወይ? የላቦራቶሪ አገልግሎት በአግባቡ ይሰጣል ወይ? የባለሙያ ስነ ምግባር የሚሉ ከህብረተሰቡ ይነሱ የነበሩ ነገሮች በስፋት ነበሩ። ሌላ ከመዋጮ ጋር የተያዘ በርስቷ አላንሷል የሚል ባልና ሚስት ሁለቱም እኩል ማዋጣት አይገባቸውም፣ ሁለቱም ሰራተኞች የሚል እና እነዚህ እነዚህ ጥያቄዎች ተያዙና አንደኛ የጤና ጥበቃ ሚኒስትሩ እንዳሉት ተገቢውን ግንዛቤ በሰራተኛው እና በተቋማት ላይ አልፈጠርንም ነበር። ስለዚህ እሱን የውይይት መድረክ በደንብ ማስፋትና ሁሉም ወደ ጤና መድን ስርዓት የሚገቡት ወይም ወደ ማህበራዊ ጤና መድን ስርዓት እንዲገቡ የሚጠበቁ ወገኖች ተገቢው መረጃ ኑሯቸው፣ አውቀውበት፣ አምነውበት የማህበራዊ ጤና መድን ስርዓት ውስጥ እንዲቀላቀሉ ጊዜ ያስፈልግ ነበረ ማለት ነው። ከዚህ አኳያ ነው ዶክተር ይገረሙ፣ ማህበራዊ የጤና መድን በተግባር ላልተተረጎመበት ሁኔታ እርስዎ ምክንያት የሚሉት አለ? አመሰግናለሁ። በዋናነት በእኔ ግምት ሶስት ነገሮች መኖር አለባቸው። አንደኛ የጤና መድን ኤጀንሲ እና ቅርንጫፎቹ በሚገባ መዘጋጀት፣ አቅማቸው መገንባት ይኖርባቸዋል። ምክንያቱም ይሄ ከፍተኛ የሆነ የኢንሹራንስ ቢዝነስ ነው። ይህንን ለመምራት፣ ለማስተባበር፣ ለማስተዳደር አቅም ያስፈልጋል። ዘመናዊነት ያስፈልጋል። ቴክኖሎጂን መጠቀም ያስፈልጋል። ስለዚህ ይሄ አንዱ ከፍተኛ ትኩረት የሚሰጥበት ነው። ይሄ ዝግጅት በሌለበት ቢጀመር የኢንሹራንስ ቢዝነሱ ፌል ያደርጋል ማለት ነው። ሁለተኛ ህብረተሰቡም ንቃተ ህሊናው ከፍ ማለት አለበት እና በእኛ ባህል አስተሳሰብ ሳንታመም ስለ ጤና ማሰብ ብዙ ጊዜ የሚታሰብ አይደለም። ስለዚህ ተገልጋዩ ላይ የኢንሹራንስ ደንበኛ ማለት ነው ላይ ከፍተኛ የሆነ ስራ መሰራት አለበት። ሶስተኛ ጤና ተቋማት መዘጋጀት አለባቸው። እና የተለያየ ችግር እያላቸው የአቅርቦት እጥረት እያለ የህክምና መሳሪያዎች በደንብ በማይሰሩበት ሁኔታ የሙያተኞች እና የሆስፒታል ሰራተኞች ዝግጁነት ባልተረጋገጠበት ኢንሹራንሱ ቢጀመር እና ተገልጋዩ ወደ ሆስፒታል ሄዶ አገልግሎት ማግኘት ሳይችል ቢቀር ከፍተኛ የሆነ ችግር ነው የሚፈጠረው። ስለዚህ በእነዚህ በሶስቱ አካባቢዎች ያለው ዝግጅት በቂ አይደለም። ስለዚህ ይሄንን ማፋጠን ያስፈልጋል፣ ዋናው ነገር እና ማፋጠን ያስፈልጋል። ግን የጤና መድህን አስፈላጊነት በጣም ከፍተኛ ነው፣ ኢትዮጵያ ውስጥ ምንም ጥያቄ የለም በዚህ በኩል። ምክንያቱም አብዛኛው ሕብረተሰብ ያው ከኪሱ አውጥቶ ነው የሚታከመው የነጻ ሕክምናም በአንዳንድ ፕሮግራሞች ቢኖርም ይሄ ደግሞ ከገቢ ጋር የተያዘ ነው። ገቢ ያለው ይታከማል፣ ገቢ ሌላው አይታከምም ማለት ነው። ወይንም ገቢ ዝቅተኛ የሆነ በቂ ሕክምና አያገኝም። ስለዚህ ኢንሹራንስ በምንልበት ጊዜ ጤነኛው ለታመመው፣ አነስተኛ የጤና ችግር ያለበት ከፍተኛ ጤና ችግር ላለበት በርደኑን ማለት ወጪውን የሚጋራበት ሂደት ነው እና በጣም አስፈላጊ ነው እና አሁን በዚህ በህክምና ወጪ ምክንያት ወደ ድህነት የሚገቡ የህብረተሰብ ቁጥሮች ቀላል አይደለም። ገጠር በሬዎቻቸውን እየሸጡ ነው መጥተው ከተማ ለመታከም የሚሞክሩት። በግል ህክምና ዘርፎ ያለው ወጪ ደግሞ ጥያቄ ደግሞ ከፍተኛ ነው፣ ውድ ነው ማለት ነው እና እንደዛም አድርገው በቂ ህክምና ሳያገኙ ሊመለሱ ይችላሉ። በከተማም ቢሆን የቤት ቁሳቁሳቸውን መኖሪያ ቤታቸውን ተሽከርካሪዎቻቸውን እየሸጡ ይታከሙ አሉ። ስለዚህ እነዚህን ሰዎች ወደ ድህነት እንዳይገቡ የሚያድናቸው ይሄ የዚህ የጤና መድን ስርዓት ነው እና አስፈላጊ ነው፣ ግን በፍጥነት ዝግጅቱ ማለቅ አለበት ለማለት ነው። አመሰግናለሁ። ወይዘሮ ምስራቅ አንዳንድ ያነጋገር ናቸው እንደገለጹልን የመድን ሽፋኑ ተግባር ላይ ላልዋለበት ጉዳይ ሰራተኛው ግንዛቤ ስላነሰው ሳይሆን ብዙ ሰራተኛ በሕክምናው ጥራት ላይ አይተማመንም እና እርስዎ ይህን እንዴት ያዩታል? ያው እንግዲህ እኛ የምንሰራው ከስኳር ህመም ጋር ነው። በስኳር ህመም ላይ ያለው የሕክምና አገልግሎት እንደተባለው ጥራቱን የጠበቀ ነው ብሎ አፍ ሞልቶ ለመናገር ያስቸግራል። ምክንያቱም በረጅም ጊዜ ትኩረት ይሰጥ የነበረው ተላላፊ ላልሆኑ ህመሞች ነበርና ተላላፊ ለሆኑ ህመሞች ነበርና ተላላፊ ያልሆኑ ህመሞች እንደ ስኳር ህመም ላሉት የተሰጠው ትኩረት አነስተኛ ከመሆኑ የተነሳ የባለሙያዎች እጥረት አለ፣ የመድኃኒት እጥረት አለ፣ የሌሎች የመመርመሪያ ግብዓቶች እጥረት የመሳሰሉት አለ። አቶ አሰፋ የጤና ጥበቃ ሚኒስትሩ ፕሮፌሰር ይፍሩ ብርሃን ለምክር ቤት ማብራሪያ በሰጡበት ጊዜ ባለፈው ሳምንት ይሄ የመድን ሽፋኑ ምናልባት በሌላ ሊተካ እንደሚችል ጠቁመዋል። የመድን ሽፋኑ መጀመሪያ የተዘጋጀው ተግባር ላይ ሳይውል የአገልግሎቱ ሂደት በሚገባ ሳይፈተሽ ገና መተካቱ ጠቃሚ ነው ተብሎ ይታሰባል። እንግዲህ ክቡር ሚኒስትሩ በፓርላማ በተወካዮች ምክር ቤት ላይ ቀርበው ምላሽ በሰጡበት ወቅት የተናገሩት ነገር ምንድን ነው? ማህበራዊ ጤና መድን ስርዓት ላይ የተነሱ ከህዝቡ የተነሱ በርካታ ነገሮች አሉ። ስለዚህ እነሱን መመለስ ይገባል። ምናልባትም ሌላ አማራጭ ልንከተልና ይህኛው አሰራር እንዲቀር ልንወስን እንችላለን ነው ያሉት። ምናልባት ነው አሁን ምንድን ነው ምን እየሰራና የኢትዮጵያ የጤና መድን ኤጀንሲ ከህብረተሰቡ የተነሱ በርካታ ጥያቄዎች አሉ። ቅድም አንዳንዶቹን ለመጠቃቀስ ሞክር ያለው ከህክምና ተቋማቱ ጋር ተያይዞ የሚነሱ ከመዋጮ ጋር ተያይዞ የሚነሱ ከቤኔፊት ፓኬጅ የጥቅም ማዕቀፉ ጋር ተያይዞ የሚነሱ ነገሮች አሉ። ስለዚህ እነሱን ይዘን የኢትዮጵያ ጤና መድን ኤጀንሲ ጥያቄዎቹን ይዞ በሙሉ ማለት ነው አድሬስ ለማድረግ እየሰራ ነው የሚገኙ ጥናቶች እያካሄድን ያለ ነው። እንግዲህ ምናልባት ይሄ የሚወስደው ፕሮሰስ አለ። አንደኛ የጥናቱ ውጤት ምን ይዞ ይመጣል። ማሻሻያ ያስፈልጋል። አዋጅ ላይ አዋጅ አዋጁን ማሻሻል የሚያስፈልግ ከሆነ ደግሞ ራሱን ችሎ የሚሄደው ማን ነው። ደንቡን ማሻሻል የሚያስፈልግ ከሆነ ወደ ሚኒስትሮች ምክር ቤት ምናልባት መዋጃ አካባቢ ደግሞ ከሆነ ለውጥ ይደረግበት የሚባለው ወደ ተወካዮች ምክር ቤት መሄድን ይፈልጋል። ስለዚህ ምን ይዞ እንደሚመጣ የጥናት ውጤት ገና ዝምር ላይ ነው እንጂ ያለው እሱን አሁን እዚህ ላይ ሆነ ማህበራዊ ጤና መድን ስርዓት አያስፈልግም እና ይቀየራል የሚል አይደለም። ሚኒስትሩ የሚያቀረቡበት የጥናት ውጤት ይዞልን የሚመጣውን ነገር ይዘን ሌላ እርምጃ ልንወስድ እንችላለን። ማሻሻያ ነገሮች ሊኖሩ ይችላሉ በሚል ሀሳብ ነው የተቀመጠው። ቅድም ዶክተር ይገረሙ ሲያነሱት እንደነበረ እንግዲህ የሀገራችን የጤና ፋይናንስ ሁኔታ የጤና መድን ስርዓትን እንዲያስቀር የሚገፋ አይደለም ማለት ነው። የጤና መድን ስርዓትን እንዲጀመር የሚገፋፋ ነው። ለምሳሌ ፋይናንሳችን የጤና ፋይናንሳችን ምን ያህል ነው፣ የሚሸፈነው በማን ነው የሚሸፈነው፣ እንዴት ፋይናንስ ይደረጋል የሚለውን በምንላይበት ጊዜ አርባ ዘጠኝ ነጥብ ዘጠኝ ፐርሰንት የሚሆነው ወደ አምሳ ፐርሰንት የተጠጋው ማለት ነው ከለጋሾች ወይም በእርዳታ የሚገኝ ነው። ከዛ ውጭ ሰላሳ አራት ፐርሰንት አካባቢ ወይም ሰላሳ ሶስት ነጥብ ሰባት ፐርሰንት አካባቢ የሚጠጋውን ደግሞ ተጠቃሚዎች ወደ ጤና ተቋም ውስጥ ሄደው ህክምና በሚፈልጉ ጊዜ በቀጥታ የሚከፍሉት ክፍያ ነው። ይህ አከፋፈል ስርዓት ደግሞ ከፍታዊነት አንጻር ስናየው ክፍተት አለበት። ጥሩ ለማስረዳት አንድ ሰው የካት አስራ ሁለት ወይም ሚኒሊክ ሆስፒታል ወይም ደግሞ ጥቁር አንበሳ ሆስፒታል ሄደው ሊታከም ይችላል። ስድስት መቶ ብር ደሞዝ የሚያገኝም ሰው ስድስት ሺህ ብር የሚያገኝ ሰው ሁለቱም የሚጠየቁት ለተመሳሳይ ህክምና ተመሳሳይ ወጪ ነው። ስድስት መቶ ብር ለሚከፈለው ሰው የሚጠየቀው ወጪ ይከብደዋል። ሀብታሙንም ድሃውንም እኩል እንዲከፍል እየጠበቅ ነው። የካርድም፣ የምርመራም፣ የመድኃኒትም ማለት ነው። ስለዚህ ካከፋፈል አኳያ የችታዊነት ችግር ያለበት ነው ማለት ነው። ሌላው ደግሞ ተጠቃሚዎች ለጤና አገልግሎት ክፍያ በሚፈጽሙት ቅድም ዶክተር ገረሙ በጥሩ አስቀምጠውታል። ክፍያ ለመፈጸም ወደ ጤና ተቋማት ሄደው አገልግሎቱን ሲያገኙ እና ምናልባትም ቀድሞ ወይዘሮ መስራቅም ሲያነሱት እንደነበረው ይሄ ነን ኮሚኒኬብል ዲዝስ የሚባሉት ወይም ተላላፊ ያልሆኑ ህመሞች የሚባሉት አሁን ድሮ የሀብታም ሀገራት የበለጸጉ ሀገራት ችግር ናቸው ብለን የምንላቸው የህመም አይነቶች ዛሬኛ ችግር እየሆኑ ነው። እንደ ስኳር፣ ደም ግፊት፣ ካንሰርን የመሳሰሉ ህመሞች ማለት ነው። እነዚህ ደግሞ ህክምናቸው ውስብስብና ውድ ነው። በዚህ ምክንያት ብዙ ሰዎች ይህን ህክምና ለመወጣት ሲሉ ከኪሳቸው የሚጠየቁትን ገንዘብ መሸፈን ባለመቻል ሀብት ንብረታቸውን መሸጥ፣ ወደ ድህነት መገፋፋት ውስጥ እየገቡ ነው። ስለዚህ የጤና መድን ስርዓት በዚህ ሀገር በጣም ከሚያስፈልጉ ጉዳዮች አንዱ ነው ማለት ነው። ስለዚህ ምንድን ነው የምናሻሽላቸው ነገሮች፣ መስተካከል ያለባቸው ነገሮች ምንድን ናቸው ከተነሱት አኳያ በቀጣይ ምን አይነት ስልት እንከተላለን የሚለውን ይመልሳል እንጂ የሚገኘው ጥናት አጠቃላይ ማህበራዊ ጤና መድን ስርዓትን ውድቅ እናደርጋለን የሚል አይደለም። የሚኒስትሩ ማሰር ዶክተር ገረሙ በዚህ በተዘጋጀው የጤና መድን ሽፋን አገልግሎት ላይ ከተጠቃሚዎች ምን አይነት ማሻሻያዎች ቢደረጉ ይሻላል የሚል አስተሳሰብ አለ። ይሄ በእርግጥ የተጠና ነገር አሁን ያለ አይመስለኝም። ግን እንደዚሁ መገመት እንደሚቻለው በመጀመሪያ ደረጃ የጤና አገልግሎቱ መሻሻል አለበት። ማለት በየተቋማቱ የሚሰጠው የጤና አገልግሎት ክፍተት አለው፣ እጥረቶች አሉ፣ የአቅርቦት ችግሮች አሉ። የሕክምና መሳሪያዎች በአግባቡ አለመስራት የመሳሰሉት አሉ። የጤና ሙያተኞችም ሆነ ሌሎች ጥሩ አቀባበል፣ ስነ ምግባር በተሟላ መንገድ ታካሚውን ማገዝ፣ ይሄ ሁሉ ከታካሚዎች የሚጠበቅ ነው እና ከአገልግሎት ተቀባዮች ማለት ነው። ከዚህ ሌላ እንግዲህ አዲስ ነው ይሄ የኢንሹራንስ አገልግሎት በሀገራችን የተወሰነ ከዚህ በፊት የህይወት ኢንሹራንስ የሚባል በአንዳንድ ኢንሹራንስ ካምፓኒዎች የሚሰጥ አለ። ይሄ በቁጥርም የሚገባ አይደለም። እና ስለዚህ ግንዛቤ የምንለው ነገር ትኩረት የሚሰጠው ነው። በዝርዝር በተለያዩ ሚዲያዎች አማካኝነት ተገልጋዩ የዚህ የጤና መድህን ኢንሹራንስ አጠቃላዩም የህብረተሰብም ሆነ የማህበራዊው ምን ያህል ጠቃሚ እንደሆነ ለህብረተሰቡ መረዳት መቻል አለበት እና አንዴ ከተረዳ እንደ ሸክም ሳይሆን እንደ ታክስ ሳይሆን የሚያወጣውንም መዋጮ የራሱን ጤንነት ለመጠበቅ የሚያወጣው ኮንትሪቢዩሽን ነው ብሎ የሚያስበው ። ስለዚህ ይሄ ነው መደረግ ያለበት። አሁን አይ ቲንክ በዚህ አቅጣጫ ነው የሚደረገው። እኔ ቅድም እንዳልኩት ግን ነገሮች በፍጥነት መፈጸም አለባቸው፣ ዝግጅቱ ማለት ነው። እና ይሄ ከፍተኛ የሆነ የኢንሹራንስ ቢዝነስ ነው ብያለሁ ቅድም። ለዚህ የህግ ማዕቀፍ ፖሊሲዎች፣ የአሰራር ደንቦች ያስፈልጋሉ። እነዚህ ደግሞ በጥናት ላይ ተመስርቶ ነው መቀረጽ ያለባቸው። በግምት ተነስተን ያደረግን እንደሆነ በመጨረሻ ላይ ችግር ላይ እንወድቃለን። ስለዚህ ጥናቱም ተገቢ ነው። የተለያዩ ሞዴሎች ያስፈልጋሉ። አቶ አሰፋ አሁን በማህበራዊ ጤና መድህኑ ሽፋን ላይ ጥናት እየተደረገ ነው መሻሻል ያለበት ይሻሻላል እና ጊዜ የሚወስድ ነው ብለዋል። ምን ያህል ጊዜ ይወስዳል ተብሎ ይታሰባል? ካሁን በኋላ አገልግሎቱ ከሁለት አመት በፊት መጀመር ነበረበት ነው የተባለው። ያው እንግዲህ ማህበራዊ ጤና መድን ስርዓትን በዋናነት ተግባራዊ ልናደርግ ትልቅ እንቅስቃሴ አድርገን የነበረው በጥር ወር ሁለት ሺ ስምንት የዛሬ አመት ነበረ ትልቁ እንቅስቃሴ ነበረውና ከዛ በኋላ በሰፋት አልተወያየንበት ሙሉ ጥያቄዎች ስለመጡ ውይይቱንም የማስቀጠል ነበር። ከዛ በኋላ ከውይይቱ ጋራ ውይይቶቹን በተለያዩ አካባቢዎች ከጥር በኋላም ማለት ነው ተገቢውን መረጃ ሁሉንም በያዘ ለምሳሌ ከኢንዱስትሪ ጋር የተያዙትን በግብርና እና በእርሻ አካባቢዎች ርቀት ቦታ ላይ የሚገኙ ሰዎችንም የእነሱንም ጥያቄ ማድመጥ ስለነበረብን፣ በተመሳሳይ ጡረተኞች አሉ። የጡረተኞችንም ጥያቄ መስማት ስለነበረብን የመምህራን ማህበራትን እንደዚህ የመሳሰሉትን የተለያዩ ሴክተሮችን አወያይተን ጥያቄዎቹ ከተለያየ አቅጣጫ ምክንያቱም ባህሪያቸውም ስለሚለያይ ማለት ነው እነሱን መሰብሰብ ይጠበቅብን ስለነበረ እነሱን ጊዜ የወሰድንባቸው ነበረ። ከዛ በኋላ ግን አሁን ጥናቱ መጠናት ተጀምሯል። ቢበዛ በዚህ አመት ጥናቱ ተጠናቆ ምንድን ነው የሚሻሻሉ ነገሮች የሚሉ ነገሮች በሙሉ ወደ መንግስት ቀርበው መፍትሄ የሚሰጣቸው መሆኑን ለመግለጽ እንፈልገው። በሀገሪቱ አሁን እክል ገጥሞታል ከሚባለው ከማህበራዊ የጤና መድን ሽፋን ጎን የግሉና የማህበረሰብ አቀፍ የጤና መድን አገልግሎት ተጀምሯል። የማህበረሰብ አቀፉ የጤና መድን አገልግሎት ከጥቂት ዓመታት ወዲህ በመላ ሀገሪቱ ተግባራዊ ተደርጓል። የዚሁ አገልግሎት አሰጣጥ ሂደት ምን ይመስላል? ወይዘሮ ምስራቅ። ያው እንግዲህ ቅድም እንዳልኩት ተላላፊ ባልሆኑ ህመሞች ላይ ነው እየሰራን ያለነውና አብዛኛውን ጊዜ እንደተባለው በፓይለት መልኩ የተጀመሩ ስራዎች አሉ። ግን ቅድም እንዳነሳሁት ተላላፊ ያልሆኑ ህመሞች ብዙ ግብአት ይፈልጋሉ። ከጤና ባለሙያው ስልጠና ጀምሮ ከትክክለኛ የመድኃኒት አቅርቦት፣ እንደገና ደግሞ የላቦራቶሪ እና እንደዚሁም በግሌ መመርመሪያ መሳሪያዎች፣ እነዚህ ነገሮች ሊያስፈልጋሉ። እንደገናም እነዚህ እኛ የምናወራቸው ህይወት ዘለቅ ህመሞች ናቸው። አንድ ሰው በእነዚህ ህመሞች ከተያዘ አብሮ ነው የሚኖረው እና የእድሜ ልክ ትምህርቶች ያስፈልጋሉና በዚህ ረገድ ያለው ውጤት አሁንም አነስተኛ ነው ነው የምለው። ምክንያቱም የምንፈልገውን አይነት ውጤት እያየን አይደለም። ሰዎች ላይ ሰዎች በቂ እውቀት እያገኙ አይደለም። መድኃኒቶች ቢወስዱም ግን እነዛ አብሯቸው የሚኖሩት ሁኔታዎች የሚያደርሷቸው ጉዳቶች እየባሱ ጊቪዶን ያለ ነው። በእኛ በኩል ዶክተር ይገረሙ የማህበረሰብ አቀፉ የጤና መድን አገልግሎት ሂደቱ ውጤታማ ሆኗል ይላሉ። በዝርዝር አፈጻጸሙን አላቀውም ግን እየሰፋ እንዳለ ፓይለቱ እና ከፍተኛ ቁጥር ያላቸው ወረዳዎች እንደታቀፉ አቃለሁ። ግን እዚህ ላይ መስጠት እፈልገው አስተያየት ግን በመጨረሻው አንድ ኢንሹራንስ ቢሆን ነው በሀገር አቀፍ የሚሻለው ኮሚኒቲ ቤዝድ ለሚባለው ለብቻው ሶሻል ህልዝ ኢንሹራንስ ለብቻው መሆን የለበትም የሚል ነው። ግን አቅጣጫ ወደዛ ይመስለኛል። አቶ አሰፋ ሂደቱ ውጤታማ ሆኗል ወይስ ያጋጠሙት ተግዳሮቶች አሉ? እሺ አመሰግናለሁ። እንግዲህ ማህበረሰብ አቀፍ የጤና መድን ስርዓት የምንለው የዛሬ ስድስት አመት ገደማ እየሆነ ነው። አምስት አመት አልፎታል። በሁለት ሺ ሶስት አመተ ምህረት በአራት ክልሎች በአስራ ሶስት ወረዳዎች ነበር በሙከራ ትግበራ ደረጃ የጀመርነው ይህን የሙከራ ተግበራ እንግዲህ በቀጥታ ወደ እንትን ወደ ማስፋፋት አልነበረም ሀሳቡ የነበረው እነዚህን አስራ ሶስት ወረዳዎች ፓይለቶቹን ወይም የሙከራ ወረዳዎችን በመያዝ ማህበረሰብ አቀፍ የጤና መድን ስርዓትን በመላ አገሪቱ መተግበር ነበር። ነገር ግን የህብረተሰቡ ጥያቄ በየአካባቢው ማለት ነው ጥያቄዎች እየሰፉ ሲመጡ አንዱ ወረዳ ላይ የተጀመረበት አካባቢ አጎራባች ወረዳዎች እዚህ አካባቢ አነስተኛ መዋጫ ባተው አመት ሙሉ የጤና ወጫቸውን መሸፈን እየቻሉ ነው። ያለምንም ጥያቄ ህክምና ማግኘት እየቻሉ ነው። አንዳንዶች ቦታ እንደውም የሚሉት በሁለት ዶሮ ሸጠን እንደምናገኘው የአመት ሙሉ የቤተሰባችንን የጤና ዋስትና እናረጋግጣለን። ስለዚህ አንዱ አካባቢ ተጀምሮ እኛ አካባቢ ለምንድን ነው የሚሉ ጥያቄዎች እየሰፉ ሲመጡ የማህበረሰብ አቀፍ የጤና መድን ስርዓቱን ከሙከራ ወደ ማስፋት ፕሮግራም ነው የወሰድነው እንግዲህ በሁለት አመት ተኩል ብቻ የማስፋት ስራ ሶስት ወረዳ ወደ ሶስት መቶ ስልሳ አራት ወረዳዎች ነው በአሁኑ ሰዓት የደረሰው። እንግዲህ በህብረተሰብ ተጠቃሚነት ረገድም ካየነው አስራ ስምንት ሚሊዮን የሚሆን ምክንያቱም አባወራና አማወራዎቹ በስራቸው ያሉ ቤተሰቦች ቤተሰባቸውን ጭምር ተጠቃሚ የሚያደርጉ እንደመሆኑ መጠን ከአስራ ስምንት ሚሊዮን በላይ የሚሆኑ ሰዎችን በአሁኑ ሰዓት ተጠቃሚ ማድረግ ተችሏል። ይሄ ትልቅ ስኬት ነው። ትልቅ ስኬት ነው ስንል ብዙም ተሰርቶበት የመጣ ነው። የአካባቢው ህብረተሰብ፣ የጤና ባለሙያዎች፣ የጤና ኤክስቴንሽን ሰራተኞች፣ የልማት ቡድኖች የሚያደርጉት እንቅስቃሴ ለዚህ ትልቅ አስተዋጽኦ ነበረው። ምን ለውጥ አምጥቷል? ምክንያቱም አሁን ከአስራ ሶስት ወረዳ ወደ ሶስት መቶ ስልሳ አራት ወረዳ መስፋፋቱ ብቻውን ስኬት አይደለም። ለህብረተሰቡ ህይወት ላይ ምን ለውጥ ጨምሯል የሚለው ማየት ብንችል አንደኛ ሰፊ የአባልነት ሽፋን እየፈጠረ ነው ያለው። ምክንያቱም ህብረተሰቡ እየወደደው መጥቷል ስንል ወደ ማህበረሰብ አቀፍ የጤና መድን ስርዓት የሚቀላቀሉ ሰዎች ቁጥር ሰፊ መሆን መቻል አለበት። አንዳንዱ በሀገር ደረጃ ያለን ወደ አምሳ ስድስት ፐርሰንት አካባቢ ነው፣ ተግባራዊ በተደረገባቸው አካባቢዎች ማለት ነው። በአንዳንዱ ቦታዎች ላይ ደግሞ ብንወስድ መቶ ፐርሰንት ድረስ ሙሉ የወረዳው ነዋሪ የማህበረሰብ አቀፍ የጤና መድን ስርዓት ተጠቃሚ የሆነባቸው ወረዳዎች ሁሉ አሉ። በመሀል አርባ ፐርሰንት ሰላሳ ፐርሰንት እንዲያሉ አሉ። አማካዩ ግን ሲወሰድ ወደ አምሳ ስድስት ፐርሰንት አካባቢ ደርሷል። ሰፊ አባልነት ሽፋን ነው እንግዲህ እየፈጠረ ያለው ። ሌላው የፈጠረው ነገር ከፍ ያለ የጤና አጠቃቀም ምጣኔን ማሳየት ችሏል። እንግዲህ ማህበረሰብ አቀፍ የጤና መድኅን ስርዓትን ከብር ሁለት ሺ ሶስት ላይ ሙከራ ትግበራውን ስንጀምር የነበረው በሀገር ደረጃ አንድ ሰው በሶስት አመት አንድ ጊዜ የሕክምና ተቋማትን ይጎበኛል የሚል ነው ሀገር አቀፍ ዳታ የነበረን የዓለም የጤና ድርጅት እንደሚያስቀምጠው ደግሞ አንድ ሰው ቢያመውም ቢያመውም በአመት ከሁለት እስከ ሶስት ጊዜ የጤና ተቋማትን መጎብኘት ይጠበቅበታል ይላል። የዓለም የጤና ድርጅት እንግዲህ ስታንዳርድ ነው ይሄ። እኛ ከስታንዳርዱ አስር እጥፍ የራቅን ነበር። አሁን ማህበረሰብ አቀፍ የጤና መድን ስርዓትን ተግባራዊ ባደረግንባቸው አካባቢዎች ትልቁን ህብረተሰቡ ወደ ጤና ተቋማት ለመሄድ እንቅፋት ይሆንበት የነበረውን ፋይናንስ ባሪየር ወይም ልክ በሕክምና ተቋም ውስጥ ሲሄድ የሚጠየቀውን ክፍያ ስላስቀረ የህብረተሰቡ የጤና አገልግሎት ተጠቃሚነት ከፍ ብሏል። አንድ ሰው ቢያንስ አሁን በአማካይ አንድ ጊዜ መሄድ ጀምሯል። በአማካይ ሶስት አራት ጊዜ፣ አምስት ጊዜ የሚሄዱ ሰዎች ሊኖሩ ይችላሉ። የማይሄዱም ሰዎች ስለሚኖሩ አማካዩን ስንወስድ ማለት ነው። ሌላው በገጠር ላይ የኢኮኖሚው ባለቤት ወንድ ነውና ብዙ ጊዜ ብዙ ጊዜ ህፃናት ሲታመሙ ሴቶች፣ እናቶች ሲታመሙ ምን ይጠበቅ ነበር? ባል ለምሳሌ ገበያ ሄዶ ወይ ደግሞ ግብርና ቦታ ላይ ሆኖ እያለ ልጅ ወይም ሚስት ብትታመም ባል እስኪመጣ ይጠበቃል። ባል ከመጣ በኋላ በጉዳዩ ላይ ቤተሰብ እንዲያምንበት ይሆናል። ቤተሰብ ካመነበት በኋላ እጅ ላይ ገንዘብ ላይኖር ይችላል። የሚሸጥ ነገር ወይ ከብት ወይ እህል የሆነ ነገር የሚሸጠው ነገር ይጠበቃል። የሚሸጠውም ነገር ከተወሰነ በኋላ ደግሞ የገበያ ቀን ይጠበቃል። የሚሸጥበት ቀን ማለት ነው። በዚህ ሁሉ ጊዜ መሀል የሰው የጤና ሁኔታ እየተባባሰ ይመጣ ነበር። የጤና ችግር ማለት ነው። አሁን ግን የጤና መድን ስርዓቱ ምን ፈጥሯል? ሴቶችን ልክ ልጆቻቸው ሲታመሙባቸው የማህበረሰብ አቀፍ የጤና መድን ስርዓት መታወቂያ ስላላቸው የልጃቸውንም የራሳቸውንም ፎቶ ጭምር የያዘ ማለት ነው። ጣልም መጠበቅ አይጠበቅም፣ ማማከርም አይጠበቅም። ልጃቸውን ቀጥታ መውሰድ፣ ራስን ወደ ጤና ተቋም መውሰድ። ይሄ ትልቅ አቅም ነው የፈጠረው በህብረተሰቡ የጤና አገልግሎት አጠቃቀም ላይ እና የሴቶችን ውሳኔ ሰጪነትም ከፍ በማድረግ ረገድ ትልቅ ሮል ላይ ያለው ህብረተሰቡን ተጠቃሚ በማድረግ ረገድ ትልቅ የተዋጣለት ኬስ ላይ ደርሷል ማለት እንችላለን። ብዙ ችግሮች ሊኖሩት ይችላሉ። ጀማሪ ሀገር ነን ብዙ ነገሮች ኢንፍራስትራክቸሮቹ ምቹ ላይሆኑ ይችላሉ። ነገር ግን እንትኑ ከሂደት ሂደት ካለፉ ስህተቶች አስራ ሶስቱን ወረዳዎች ስንተገብር የነበሩ ስህተቶችን ወደ ሌሎችም ችግሮቹን ማለት ነው፣ ወደ ሌሎችም ወረዳዎች እንዳናሰፋቸው ችግሮቹን እየቀረፍን ከስር ከስር እያረምን የመጣ ነው። ነገር ግን ሙሉ በኩሌ ነው የሚባልነትም ደግሞ አይደለም። አድማጮች፣ ለዛሬ የተያዘልን የውይይት ጊዜ እዚህ ላይ በመጠናቀቁ በውይይቱ የተሳተፉትን አቶ አሰፋ ይርጋለምን ዶክተር ገረሙ አበበንና ወይዘሮ ምስራቅ ታረቀኝን እያመሰገን እንሰናበታችሁ። በደህና ቆዩን።